ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ወደ ዝርዝር ዜናዎቹ ከማለፋችን በፊት ረዕሰ ዜናዎቹን እናስቀድማልን። በ24 ሰዓታት ውስጥ ቪክቶሪያ 428 አዲስ የኮሮና ቫይረስ ተጠቃዮችን አስመዘገበች። ኒው ሳውዝ ዌልስ በመስተንግዶ ኢንዱስትሪ፣ የእምነት ቤቶች ሰርግና ቀብር ላይ ገደቦቿን አጠበቀች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው ቪክቶሪያ ባለፉት 24 ሰዓታት ውስጥ 428 አዲስ በኮሮና ቫይረስ የተጠቁ ሰዎችን አስመዝግባለች እንዲሁም አንድ የ80 ዓመት አረጋዊ አንድ የ70 ዓመት ሰውና አንዲት የ80 ዓመት ሴት ህይወታቸው በቫይረሱ አልፏል። የሦስቱ ሰዎች እልፈተ ህይወትም ቪክቶሪያ ውስጥ በኮሮና ቫይረስ ከዚህ ዓለም የተለዩትን ሰዎች ቁጥር 32 አድርሶታል። ፕሪሚየር ዳንኤል አንድሩስ ቫይረሱን ድል ለመንሳት ቪክቶሪያውያን የኮቪድ-19 ምርመራ በማድረግ እንዲተባበሩ ሲጠይቁ፣ ለሁሉም ቪክቶሪያውያን ይህን አቤት ማለት ሻለሁ። የቫይረሱ ምልክቶች ከተሰማችሁ አነስተኛ ምልክትም ቢሆን እባካችሁን ሂዱና ተመርመሩ። ሂደቱ በጣም ቀላል ነው። ከብዙ ዘርፍ አኳያ በጣሙን ትንሽ ነገር ነው፣ ግና በጋራ በምንፋለመው የቫይረስ ጠላት ላይ ግዙፍ የሆነ ለውጥን ይፈጥራል። እስካሁን ያሉን ጭብጦች፣ መረጃና ዳታ የሚያመለክቱን ግብራዊ ምላሽ መስጫው ብቸኛ መንገድ በቫይረሱ ይጠቁ ሰዎችን ወሸባ ማስገባት ነው ብለዋል። ቪክቶሪያ ውስጥ በቫይረሱ ህይወታቸው ያለፈ 32፣ በቫይረሱ ተይዘው ያሉ 2462፣ በጠቅላላ ተይዘው የነበሩ 5165፣ ሆስፒታል ገብተው የሚገኙ 122፣ ስኑ ህመምተኛ ክፍል ተኝተው የሚታከሙ 31 ሰዎች ይገኛሉ። ይህ በእንዲህ እንዳለም ከሲድኒ ክሮስሮድስ ሆቴል ወረርሽኝ ክስተት ጋር በተያያዘ በቫይረሱ የተጠቁ ሰዎች ቁጥር 42 ደርሷል። ኒውሳውስ ዌልስ በ24 ሰዓታት ውስጥ 8 አዲስ በቫይረሱ የተያዙ ሰዎችን አስመዝግባለች። ከእነዚህም ውስጥ አንዱ ዕድሜያቸው በሰማኒያዎች ውስጥ ያሉት አረጋዊ በቫይረሱ የተያዙት ካሱላ ባለው ክሮስሮድስ ሆቴል ምግብ ሲመገቡ በነበረበት ወቅት ነው። ስድስቱ በማህበረሰብ ተጋቦት ሳቢያ በቫይረሱ የተጠቁ ናቸው። ይህንኑ ተከትሎም የኒው ሳውዝ ዌልስ ፕሪምየር ግላዲስ ብርጂክሊያን ከጁላይ 24 ጀምሮ የሰርግ እድምተኞች በመቶ የኮርፖሬት ዝግጅቶች ከ150 ሰዎች እንዳይበልጥ መወሰኑን አስታውቀዋለን። በቡና ቤቶች ይጣሉ ገደቦችም በቤት ውስጥ የመስተንግዶ ክለቦች፣ ምግብ ቤቶችና ካፌዎች ላይ የጸና ይሆናል። ይህ ማለትም በአንድ ጊዜ መስተናገድ የሚችሉት ደንበኞች ቁጥር በአስር ይወሰናል። በአንድ ስፍራ ላይ መሰብሰብ የሚችሉ ሰዎች ቁጥር በሶስት መቶ የተገደበ ሲሆን ቤተ እምነቶችንም ጨምሮ አንድ ግለሰብ በአራት ስኩዌር ሜትር ርቀት ይወሰናል። ይሁንና የቤተሰብ ጉብኝትን አስመልክቶ እስከ ሀያ ሰዎች የማስተናገዱ ፈቃድ አልተለወጠም። ፕሪሚየሯ ኒው ሳውዝ ዌልስ የቫይረሱን መስፋፋት በተመለከተ በከፍተኛ ተጠንቀቅ ላይ ስለመሆኗም ተናግረዋል። በሌላም በኩል የፌዴራል መንግስቱ የፊልም ኢንዱስትሪውን ለማገዝ 400 ሚሊዮን ዶላርስ መመደቡን ጠቅላይ ሚኒስትር ስኮት ሞሪሰን አስታውቀዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 69 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 24 ኢትዮጵያ ብር ከ47 ሳንቲም ይዘረዝራል። የንገውን የአውስትራሊያ ዋና ዋና ከተሞችና አዲስ አበባን አየር ጠባይ ትንበያና ሰመለን ፐርስ ብራ ይሆናል። ዝቅተኛ 7 ከፍተኛ ስራ 7 አድላይድ ረፋዱ ላይ ያካፋል። ዝቅተኛ 11 ከፍተኛ 17። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 6 ከፍተኛ 14። ሆባርት ደመናማ ይሆናል። ዝቅተኛ ሁለት ከፍተኛ 12። ካምብራ ማልዳ ላይ ጉማምና ውርጫማ ይሆናል። ዝቅተኛ መቀነስ ሁለት ከፍተኛ 24። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 18። ብሪስበን ፀሐያማ ሆነው ይውላል። ዝቅተኛ 11 ከፍተኛ 23። ዳርዊን ጫማ ሆኖ ይውላል። ዝቅተኛ 19 ከፍተኛ 31 አዲስ አበባ ነጎርጓዳማ ይውላል። ዝቅተኛ 12 ከፍተኛ 20 ዜናውን ከማጠቃላችን በፊት ርዕሰ ዜናዎችን ደግመን እናሰማለን። በ24 ሰዓታት ውስጥ ቪክቶሪያ 428 አዲስ የኮሮና ቫይረስ ተጠቂዎችን አስመዘገበች። ኒው ሳውዝ ዌልስ በመስተንግዶ ኢንዱስትሪ፣ የእምነት ቤቶች፣ ሰርግና ቀብር ላይ ገደቦችን አጠበቀች። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን።